እንደ ምሁሩ ማብራሪያ ዩናይትድ ስቴትስ ለዓለም የምታደርገው እርዳታ ከብሔራዊ ገቢዋ አንድ ከመቶ ብቻ ነው። ይህም ኢምንት ነው ብለዋል። በቺካጎ ክፍለ ግዛት የሃርፐር ኮሌጅ የምጣኔ ሀብት መምህር ፕሮፌሰር ጌታቸው በጋሻው እንደሚሉት እርዳታ አሰጣጡም ሁለት አይነት መልክ ነው ያለው። አንዱ ለትምህርት ለአካባቢ ጥበቃና ለመሳሰሉት ሲሆን ሁለተኛው ደግሞ ለአስቸኳይ ጊዜ የሚሰጥ ነው። ፕሬዝዳንት ዶናልድ ትራምፕ እንደዛቱት የሕዝብ ተወካዮች የእርዳታ ጉዳይ ንዑስ ኮሚቴውም ተቀብሎ ድምጽ በማሰጠት ተግባራዊ ቢሆን ኢትዮጵያና ሌሎች ሀገሮች አይጎዱም ምን አል ያልኳቸው ፕሮፌሰር ጌታቸው በጋሾም በአጠቃላይ ይሄ የውጭ እርዳታ ለዚህ ለሚያድጉ አገሮች በተለይም በአፍሪካ ከዚያም አልፎ ለኢትዮጵያ ጥቅም ይሰጣል። የሚል ግምት የለኝም። ካሁን ድረስ በሚካሄደው መንገድ ይሄ የውጭ እርዳታ አሜሪካ፣ ዎርልድ ባንክ፣ አውሮፓ ሀገሮች ለኢትዮጵያ የሚሰጡት እርዳታ ኢትዮጵያን ጎድቷል ብዬ ነው ማምነው። እንዴት ጎዳ ብትሉ ይህ ገንዘብ ቀጥታ የህዝባችንን ኑሮ በሚያሻሽል መንገድ ለኢኮኖሚ እድገታችን አይደለም አስተዋጽኦ ያደረገው። ያደረገው ምንድን ነው? የገዢ ክፍሉ የበለጠ እንዲደላደል በትዕቢት እንዲሞላና ህዝ ህዝባችንን የበለጠ ለመጉዳት ለመጨቆን መሳሪያዎቹን እና የመጨቆኛ መሳሪያዎቹን እንዲያዳብር ብቻ ነው የረዳው እንጂ ለአገሪቱ የኢኮኖሚ እርዳታ ደርሶ ህዝባችንን የተሻለ ደረጃ ላይ አላደረሰም። ፕሮፌሰር ጌታቸው፣ ሰው እየተራበ ያለ እርዳታው አይጠቅምም እያሉኝ ነው። አሁን ትራምፕ መንግስት ይህ እንዲያቆም በእርግጥ የተራቡ ሰዎች በኢትዮጵያ ይሁኑ በሶማሊያ ወይ በሱዳን ወር በየትም ይጎዳሉ፣ ግን አያደርጉትም ነው አይቆመ ምግብ እርዳታ አይቆመም። ከቆመ ለአሜሪካ ራሷ ጥሩ አይደለም። አሜሪካ ለነኛ አገሮች የምግብ እርዳታ የምትሰጠው እነሱን ስለምትወዳቸው ሰዎቻቸውን ለማትረፍ ስትል አይደለም። ከረሃብ ጋር ተያይዞ የሚመጣ ነውጥ በየሀገሮቹ ከመጣ ሰላም መረጋጋት በዓለም ዙሪያ ይናጋል። ይህ እንዳይሆን እርዳታዎቹን ቶሎ የአስቸኳይ እርዳታዎቹን መሰጥ ይገደዳል። የአሜሪካ መንግስት ይህን ሲያደርግ ግን ከየት ነው የሚቀንሰው ቢባል ለረጅም ጊዜ እድገት ተብሎ የሚውሉ ለትምህርት፣ ለጤና፣ ለኢንቫይሮንመንት መጠበቂያ ምናምን የሚሆኑ ነገሮችን ነው ሊቀንሱ የሚችሉት እንጂ አስቸኳይ የምግብ እርዳታን አስመልክቶ ሊከለክሉ አይችሉም። ኢትዮጵያን ጨምሮ በዓለም ላይ ዘንድሮ አርባ አምስት ሀገራት ለድርቅና ለረሃብ እንደተጋለጡ የመንግስታቱ ድርጅት የሰብአዊ ጉዳይ መስሪያ ቤት መግለጹ ይታወሳል። ፕሮፌሰር ጌታቸው ማብራሪያቸውን ሲቀጥሉ እነኚህ የአፍሪካ ሀገሮች ወይም ታዳጊ ወይም ያላደጉ ሀገሮች የምንላቸው በተለይ ደግሞ ኢትዮጵያ ሁል ጊዜ በውጭ ሀገር መንግስቶች ላይ ተመጽዋች ሆና ለመኖር አትችልም። ዛሬ አማካዩ ሀያ በመቶ የኢትዮጵያ ህዝብ በውጭ እርዳታ ላይ ነው የሚኖረው። ይህ የኢኮኖሚ ራስን በራስ አለመቻል ሁል ጊዜ ህዝባችንን ለአደጋ፣ ለረሀብ፣ ለቸነፈር እየዳረገ የሚኖር ነው እና በተፈጥሮ ዝናብ እና አየር ጠባይ ላይ ብቻ ተመክቶን መኖር አይቻልም። የዝናብ አየር ሁኔታ እየተለወጠ ነው። ኢኮኖሚያችን እድገታችን በገዛ አገራችን ሁኔታ ላይ በተመሰረተ ፖሊሲ መካሄድ ይኖርበታል። ይህን የማያደርግ መንግስት ለኢትዮጵያ ህዝብ ግድ የለውም ማለት ነው። የውጭ እርዳታ ተመልካች ተመጽዋች ሆኖ መዶር ብሔራዊ ክብርንም ማጣት ነው። ለዶቼ ቨለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ